አጠር ቀጠን ያለው አካሏና አይናፋርነት የታከለበት ፈገግታ የማይለየው ትንሹ ፊቷ እንዲሁም ትህትኗ በቅርብ ከሚያውቋት ጓደኞቿና ከምትሮጥበት የአትሌቲክስ የቡድን አጋሮቿ ዘንድ የቀረ ትዝታ ሆኗል። ይህ ኢትዮጵያዊቷ የማራቶን ሯጭ አሳዛኝ የግድያ ዜና በያዝነው ሳምንት መጀመሪያ ላይ ከተሰማ ወዲህ ዝናሽን በቅርበት የሚያውቋትም ሆነ ለሰሙት ሁሉ አስደንጋጭ ነበር። የፈለጉትን መሆን ከነበሩበት ሙያ መቀጠል በሚከብድበት በስደት ዓለም ዝናሽ በፈረንሳይ ኑሯን ካደረገች ካለፉት ስምንት ዓመታት ወዲህ የምትወደው የአትሌቲክስ ስፖርት ቀጥላ ስኬት ላይ ለመድረስ ብዙ ውጣ ውረዶችን አልፋ ነበር። በመጨረሻም ጥረቷ ተሳክቶ ፓሪስ ውስጥ ይገኙ ከነበሩ የአትሌቲክስ ክለቦች መካከልም ለመቀላቀል በቅታ ነበር። እንደ ፓሪስ ማራቶንና አምስተርዳም ማራቶን በመሳሰሉ ውድድሮች ላይ በመሳተፍም አመርቂ ውጤቶችንም ማስመዝገብም ጀምራ ነበር። ባለፈው ወር ስታድ ፍሮንሴስ አትሌቲክስ ወደ ተባለ ክለብ ከመዘዋወሯ በፊት ዝናሽ ነይ ሱርማሬን በተሰኘ አትሌቲክስ ክለብ ውስጥ በመታቀፍ በርካታ ድሎችንም አስመዝግባ ነበር። የቀድሞ አሰልጣኟና የክለቡ ፕሬዝዳንት ኒኮላ ቫላ አትሌት ዝናሽንም እንዲህ ነበር የገለጿት። እሷ በስፖርት ውስጥ ጉጉና ደፋር አትሌት ነበረች። በራስ መተማመንም ነበራት። እንደ ባለሙያ ስለ እሷ ስናገር በጣም አስቸጋሪ ስራ ነበር የነበራት። በሆቴል ውስጥ በጽዳት ስራ ተቀጥራ ትሰራ ነበር፣ ረዘም ላለ ጊዜና በጣም አስቸጋሪ ለሆነ ሰዓት ግን፣ የስልጠና ጊዜዋን አስማምታ ነበር። ወደ ስራ የምትገባው በማለዳ ተነስታ የአትሌቲክስ ልምምዷን ታደርጋለች በአትሌቲክሱም ውጤታማ መሆን ትፈልግ ነበር። በተለይም በማራቶን በጣም ጥሩ ሰዓቷም በአምስተርዳሙ ማራቶን ሁለት ሰዓት ከሰላሳ ሁለት ደቂቃ የገባችበት ነበረ። ብዙ ጊዜ አሸናፊ ነበረች። ለአትሌቲክሱ ዓለምም ሆነ ለአትሌቶቻችን አሰቃቂ ነበር። ፈረንሳይ ውስጥ በጣም እየታወቀች ነበር። እሷ ለእኛ ልክ እንደ ህትም ነበረች። አትሌት ዝናሽ ከአትሌትነት ህይወቷ በተጨማሪም ኑሮዋን ለማሸነፍ የምታትር የነበረችና የነበራት ማህበራዊ ህይወትም ጥሩ እንደነበረ እዚሁ ፈረንሳይ የቅርብ ጓደኛዋ የሆነችው ትዕግስት አበራ እንዲህ ብላለች። እኔ ዝናሽን ያው ካወቅኳት ስምንት አመት እንደመጣች አካባቢ ነው። እስካሁን አልተለየችኝም። ቤተክርስቲያንም በመዘምራንም አብረን አገልግለናል እና ከሰው ያላት ፍቅር ከመሳቅና ከመቃለት በስተቀር ምንም ክፋታ አይወጣትም እና አላማዋ በቃ ያው አትሌት ጦርም እየሰራች እንደገና ትርፍ ስራም እየሰራች ለቤተሰቦቿንም እየረዳች የነበረችው ባለፈው ቅዳሜ በዓለም አቀፍ ደረጃ በሴቶች ላይ የሚፈጸም የኃይል ጥቃት መወገድን በተከበረበት ስነስርዓት ላይ የፓሪስ ጎዳናዎች በብዙ ሺህ የሚቆጠሩ ፓሪዛውያንን በሴቶች ላይ የሚፈጸሙ የአይል ጥቃቶችን የሚጠይቁ ሰላማዊ ሰልፈኞችን ባስተናገዱ ማግስት በኢትዮጵያዊቷ አትሌት ላይ የተፈጸመው ጥቃት አሁንም ለሴቶች መብት መጮህ ብቻ ሳይሆን የተግባራዊነቱ እርምጃ መገናዘብ እንዳለበት በተፈጸመባት የአሲድ ጥቃት ከብዙዎቹ ሕሊና ዘንድ የማትጠፋው ካሚላት መዲህ እንዲህ ትላለች። ብዙ ይሄንን ነገር ስቃወም መጎበ ያለው ግን መፍትሄ እየመጣ አደል ግን፣ እንጂ አንዳንዴ ወንዶቻችን ከፍ ወይ እኔ ላይ ሆኖ ያለው ነገር እንዳለ ነው። ግን አንዳንዴ እንዲህም ሆኖ መኖሩን የምትመርጭበት አጋጣሚያል መኖር መብታችን ነው እኮ አይደል? ከዚህ ቀን አትለፊ ብሏት ይሆናል ፈጣሪ። ከፈጣሪ ጋር መጻፋት አንችላም። ግን ሰባቡ ነው የሚያሳ አገራችን ላይ ያለውን ነገር ሸሽተን መተን፣ እዚህ ህግ አለ የሚባልበት ሀገር ላይ ራሱ እንዲዚህ ነገር ሲፈጠር በጣም ያሳዝናል። በጣም ያምናል። በጣም ያ ካሜላ ተአክላ አሁን ሀገራችን ላይ እኔ በኋላ ራሱ ብዙ እየሆነባቸው ያሉ ሰዎች አሉ። ግን የመጀመሪያው ፍርድ አስተማሪ ቢሆን ኖሮ አይቀጥልም ነበር። ወንዶቻችን ልቦና መግዛት አለባቸው። መጀመሪያ እራሳቸው ማዘን አለባቸው። ለዶቼ ቬለ ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ